የኬንያ ፖሊስ ባለፈው አርብ በቁጥጥር ስር በዋላቸውና ሕገ ወጥ ናቸው ባላቸው ቁጥራቸው አንድ መቶ ሰላሳ ሰባት የሚደርስ ኢትዮጵያውያን ፍልሰተኞች ላይ የኬንያ ፍርድ ቤት ትላንትና ሁለት ከሰዓት በኋላ ብይን ሰጥቷል። በውሳኔውም እያንዳንዳቸው የሶስት መቶ የአሜሪካ ዶላር አሊያም የስድስት ወር እስራት እንዲቀጡ ነው ያለው። የኬንያ ፖሊስ ፍልሰተኞቹን በሕገ ወጥ መንገድ ወደ ኬንያ አምጥተዋል በተባሉ ሁለት ግለሰቦች ደጀኔ ቻፋና ቻኮ ጂሎ ላይ ምርመራ እያካሄደ መሆኑም ተዘግቧል። ይህ ናይሮቢው የኢትዮጵያ ኤምባሲ በበኩሉ ፍልሰተኞቹ ስለመያዛቸውም ሆነ መታሰራቸው የደረሰኝ መረጃ የለም ሲል መልስ ሰጥቷል። ገልሞ ዳዊት ከናይሮቢ ያጠናቀረውን ዘገባ ዝርዝር አደርሶናል። ሞያሌ፣ ወደ ኬንያ ቅርብ ጊዜ በህገወጥ መንገድ ገብተዋል የተባሉት 137 ኢትዮጵያውያን ባለፈው አርብ ነበር በናይሮቢ ከህዮል በሚባል ሰፈር በቁጥጥር ስር የዋሉት። ሰዎቹ በኬንያ ፖሊስ ቁጥጥር ስር ከቆዩ በኋላ ትላንት ፍርድ ቤት ቀርበው እያንዳንዳቸው 300 የአሜሪካ ዶላር ወይም የስድስት ወር እስራት ተፈርዶባቸዋል። ጉዳያቸው የታየው ትላንት ከሰዓት ናይሮቢ እስሊ ሰፈር በሚገኘው የማካደራ ፍርድ ቤት ሲሆን 137ቱ ኢትዮጵያውያን ጥፋታቸውን ማመናቸው በፍርድ ቤቱ ተገልጸዋል። ፖሊስ ለኬንያ ዞ ስታንዳርድ ጋዜጣ ኢትዮጵያውያኑ ወደ ኬንያ የመጡት በቡድን ወደ ደቡብ አፍሪካ ሊላኩ እንደነበረ ተናግረዋል። የኬንያ ፖሊስ ከጉዳዩ ጋር በማያያዝ ሁለት ኬንያውያንን በቁጥጥር ስር አውለዋል። ከሁለቱ አንደኛው ተጠርጣሪ ኢትዮጵያዊ ስም ያለው ሲሆን የኬንያ የወንጀል ምርመራ ቢሮ ማንነታቸውን በመመርመር ላይ ነው። ደጅነ ቻፋ ና ቻኮጅሎ የሚባሉት እኚህ ሁለት ኬንያውያን ህዳር አራት ሁለት ሺ አስር ጉዳያቸው በፍርድ ቤት እንደሚታይ የማካደራ ፍርድ ቤት ገልጸዋል። በናይሮቢ ያለው የኢትዮጵያ ኤምባሲ ስለ ጉዳዩ ያውቃል ወይ? ብለን በኤምባሲው የዲያስፖራ ክፍል ኃላፊ የሆኑትን አቶ አንዳርጉ በርሄን አነጋግረን ነበረ። ባለፈው አርባ ሰዎች ነበሩ፣ ካዮል የፖሊስ ስቴሽን። ከዛ እሱን ወደ ሀገር ቤት እንዲመለሱ አድርገናል፣ እምልህ አሁን ኤግዛክትሊ የምትላቸው ይሄ መቶ ሰላሳ ቁጥር ተይዟል፣ ፍርድ ቤት ቀርቧል የምትለው እኔ እንደ እንደኔ እንደ ራሴ እማቀው ነገር የለኝም። እንደኔ አሁን ያልከኝን ግን ማረጋገጥ አለብን። አቶ አንዳርጉ ወደ ሀገር መልሰናቸዋል ያሉት ከሁለት ወር በፊት በተመሳሳይ ሁኔታ በናይሮቢ የተያዙ ኢትዮጵያውያን ሲሆኑ የዓለም አቀፉ የፍልሰተኞች ድርጅት አይኦኤም ፍልሰተኞቹን ወደ ሀገር የመመለሱ ሂደት ላይ ተሳትፎ እንደነበረ ገልጸዋል። በኬንያ ሕገወጥ ጉዞ እያደረጉ በፖሊስ ለሚያዙት ኢትዮጵያውያን አቶ አንዳርጉ ወደ ሀገር የሚመለሱበትን ሂደት እንዲህ አስረድተዋል። አሁን ያው ለእኛ እንደ ዜጎቻችን አሁን እንደገርከን ቁጥር ኤግዛክት ቁጥር ግን ኦን ደ ግራውንድ ይሄ እናየዋለን ሁለት እንደ ኢምባሲ የምናደርገው ምንድን ነው? እነዚህ ዜጎቻችን በትክክል ያው ሕግና ሥርዓት የሚፈቅደው መሰረት እንዲታሰሩ ስድስት ወር ከዛ ገንዘብ ነው። ምክንያቱም ይሄ የራሳቸው ሕግና አሰራር አላቸው እነሱ ነው። አንዳንድ የሚሆኑና በማዘን እዛ አካባቢ ሁኔታውን አይተው ወደ ሀገሪት የሚመለሱበት ሁኔታ ኢምባሲው ላይ ይነጋገራሉ። እኛ ኢምባሲው እንትን አድርገን ሴፋሴ ሰርተን ወደ ሀገራቸው እንዲመለሱ እናደርጋለን። ይሄ ነው። ግን ምን መሰለህ፣ እያንዳንዱ እስር ቤት እንግዲህ ታውቃለህ፣ እያንዳንዱ ሰው መበደብ አይቻልም። ስለዚህ አንድ ቦታ ላይ እንትን ስንል አንድ ቦታ ላይ ይመጣል። ይሄ ዝም ብሎ ኮምፕረሄንሲቭ የሆነ መፍትሄ ካለ ከውጭ ከአገር ቤትም ከዚህም ያለውን እንትን ተባብረን፣ ከዚህ ከኬንያ መንግስት ጋር ተባብረን የምንሰራው ስራዎች አሉ። ስለዚህ ይህን ያለው ሁኔታው የኢትዮጵያውያንን ሁኔታ ለመከታተል የካዮሌ ሰፈር ፖሊስ ጣቢያ፣ የኪያምቡ የወንጀል ምርመራ ቢሮ እንዲሁም የናይሮቢ ወንጀል ምርመራ ቢሮን ለማነጋገር ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ